የኢትዮጵያ ክልሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የዓለማጣ ቆቦ መስመር ለአንድ ሳምንት ዝግ ሆኖ መቆየቱ አይዘነጋም። በትናንትናው ዕለት የመከላከያ ሰራዊት ቃል ጣልቃ በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። ሙልጌታ ጽብሃ ከመቀሌ ተከታዩን ልኮልናል። መንገዱ ተዘግቶ በነበረበት ወቅት ለተሽከርካሪዎች በመከልከል ሰዎች በእግራቸው ወሰኑን እንዲሻገሩ እየተደረገ ነበር። የቆቦ ከተማ ነዋሪ አቶ አበበ ጫኔ ባለፈው ሳምንት መንገዱን እንዲዘጋ ያደረጉ ምክንያቶች እስረኞች እንዲፈቱና ልዩ ኃይል ደግሞ ከአካባቢው እንዲነሳ የሚል ጥያቄ አዘል መሆኑን ገልጾ ነበር። አሁን እንደተናገረው ደግሞ መንገዱን በመዘጋቱ ለሁለንትናዊ የከተማው እንቅስቃሴ እንቅፋት ሆኗል ሲል ይገልጸዋል ነበር እዛ አካባቢ ያሉ አጎራባች ቀጠር ቀበሌዎች ወደ ቆቦ ከተማ ሆስፒታል እንኳ ለመምጣት በጣም ከባድ ነው የነበረው። ሌላው ቀርቶ ከዛ ውስጥ ኢኮኖሚያዊ ችግሩ የገባ እንቅስቃሴው፣ የከተማዋ እንቅስቃሴ ሁሉ ተራዝሙና ተሳዞ ነበረ፣ ችግር ነበረበት። በሰዓቱ በሰላማዊና ውይይት ለመፍታት የነበረባቸው ችግሩ አሉ ከሁለቱ መሪዎች ነው። በተጨማሪም ከቆቦ ከተማ በሰሜን አቅጣጫ የሚገኙ ትምህርት ቤቶች መንገዱ በመዘጋቱ የትምህርት ሂደቱን ባለፈው ሳምንት መስተጓጎልን ነው መረጃ የሰጡን አካላት የገለጹልን። አቶ መሀሪ ገብረ ሚካኤል የአላማጣ ከተማ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ናቸው። መንገዱን ተዘግቶ በነበረበት ወቅት በከተማዋ ንግድ ስራዎች ላይ ትልቅ አሉታዊ ተጽዕኖ ነበረው ይላሉ። የንግድ እንቅስቃሴው ከፍተኛ ሁኔታ ፈጥሮብን ነበረ ከተማችን የተለያዩ አልጋዎች አስይዞ የሚኖሩ ሰዎች አሉ። የተለያዩ ስራ ሰርተ የሚኖሩ ሰዎች አሉ። ያ መንገድ ስለተዘጋ ምንም አይነት ስራ መስራት አልተቻለም። ማንኛውም አይነት ሸቀጥ መግባት አልቻለም። በወቅቱ እንደዚህ በመቀለ ዞሮ እንደዚህ ነው ይዘው አይነበሩም። ስለዚህ ከፍተኛ መጫና ፈጥሮብን ነበረ ማለት አሁን መንግስት መፈጥረው ጉዳዩን አስመልክቶ ምሁራዊ ትንታኔ የጠየቅናቸው በመቀሌ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል አስተማሪ አቶ ምዑዝ ሐዱሽ መንገድ መዝጋት የሚያመጣውን ጉዳት ለተወሰኑ አካላት ብቻ አይደለም ይላሉ። መንገድ ተዘጋ ማለት ነጻ የሆነ የአገልግሎትና ነጻ የሆነ የእቃ ትራንስፖርት የለም ማለት ነው። ይሄ ሲሆን ዋጋ መጨመር ያሳያል። ስለዚህ ዋጋ ሲባል ዝም ብሎ የመሸጫ ዋጋም ሳይሆን የትራንስፖርትን ዋጋም አለ፣ የመግዣን ዋጋም ይጨምራል። አብረው ምክንያቱ ድሊያንስ አለ፣ ሌላ የጊዜ መጓተትም አለ። ሁለቱ ይከሰታሉ። ሁለቱ ሲከሰቱ አምራችም ይጎዳል። ምክንያቱ ገበያ የለውም እዚህ ላይ ተጠቃሚም ይጎዳል። ዋጋ ሲጨምር ተጠቃሚው ወደ ሌላ እቃ ነው ሽፍት የሚያደርገው። አልጋ ተጠቃሚ ነበረ፣ መሀል ላይ እነ ደብረ ሲና እነ አጣዬና ከሚሴ ቁርስም ነበረ። እዚህ አካባቢ በኔትወርክ ያሉ ከተሞች እንዳለ በሙሉ ይሄ የተዘጋ ማለት እንዳለ አልጋ አገልጋሎትም የለም። አልጋ ያለም ማለት ምግብም የለም። ምግብ የለም ማለት እዛ የነበረውን አምራች ግበረ ራሱ የሚያቀርበው የነበረው የድንች የሚሆን ቲማቲም የሚሆን የሽንኩርት የሚሆን እነዚህ በሙሉ ሳያቀርብ ቀርተዋል ማለት ነው። በየቀኑ የሚያገኘውን የነበረውን ገቢ በሙሉ ሚስ ያደርጋል ያጣል። አቶ ምዑስ ሲናገሩ የአላማጣ ቆብ መስመር ባለፈው ሳምንት ሙሉ በሙሉ ተዘግቷል፣ ግን ከዛ በላይ ለአንድ ዓመት ያህል ከትግራይ ወደ መሃል ሀገር፣ ከመሃል ሀገር ደግሞ ወደ ትግራይ የሚደረግ ጉዞ በአማራ ክልል የደህንነት ስጋት አለን በማለት ህብረተሰቡ የሚጠቀመው በአፋር ክልል በኩል ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም